boys ኦሮሚያ ክልል በመውጆ አካባቢ ይገነባል የተባለውን እና በኢትዮጵያ ትልቁ የሚሆነውን የገዳ ልዩ የኢኮኖሚ ማዕከልን ወይም የልማት ኮሪደርን ጨምሮ በክልሉ ስላለው የኢኮኖሚ እድገትና መሰናክሎች በኦሮሚያ ብሔራዊ ክልላዊ መንግስት የእቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛን አነጋግረናል። በሚኒሶታ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰ ደግሞ ይህን ሁሉ ለመስራት የሚያስችል የሰከነ መንግስት ያስፈልጋል፣ አገር በተስፋ አይገነባም ይላሉ። ለዛሬው የንግድና ምጣኔ ሀብት ፕሮግራማችን እንግዶቹን ያነጋገረው ደረጀ ደስታ የመጀመሪያውን ክፍል እንደሚከተለው ያቀርበዋል። የኦሮሚያ ብሔራዊ ክልላዊ መንግስት የዕቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛ ባለፉት ሁለት ዓመታት ውስጥ በኦሮሚያ በርካታ የኢኮኖሚ ለውጦች መመዝገባቸውን ይናገራሉ። ከሁለት መቶ በላይ የውጭና የአገር ውስጥ ባለሙያዎች በጥናት የተሳተፉበትና በኦሮሚያ ክልል ሞጆ አቅራቢያ ይገነባል የተባለው የገዳ ልዩ ኢኮኖሚ ዞን የቴክኖሎጂ የንግድ፣ የፋይናንስና የቱሪዝም ማዕከል እንደሚሆን ዶክተር ተሾመ ገልጸዋል። ፕሮጀክቱንም የሚያስፈጽ ፍም ልዩ ባለስልጣን የተቋቋመለትና ጽህፈት ቤት ተከፍቶለት ስራ መጀመሩንም ተናግረዋል። ባለፉት ሁለት ዓመታት ብዙ ለውጦችና በርካታ ስራዎች ተሰርተዋል የሚሉት ኮሚሽነሩ የክልሉ መንግስት የትምህርት ጥራትን ማሻሻሉን በመግለጽ ይጀምራሉ። በተለይ የትምህርት ጥራት ለማሻሻል እንደ አጋጣሚ ሮማ ውስጥ የመጀመሪያ ደረጃ የትምህርት አቅርቦቱ በቂ ነው፣ ግን በኋላ ሁለተኛ ላይ ስትራክቸራል ብሬክ አለበት። ደግሞ ብዙ ልጆች ይህንን አጋጣሚ አያገኙምና አሁን አዲስ ፕሮጀክት በመቅረጥ ወደ መቶ የሚሆኑ የሁለተኛ ደረጃ ትምህርት ቤት ግንባታ፣ ወደ ሰባት የሚሆኑ የማደሪያ ትምህርት ቤቶችን ለመገንባት ከዛም ባለፈ ደግሞ ወደ አርባ የሚሆኑ ሞዴል የሆኑ የሀይ ስኩሎችን የመገንባት ስራው ተሰርተዋል ማለት ነው። ግብርናውን በሚመለከት በርካታ ለውጦች እየተካሄዱ መሆኑን የገለጹት ዶክተር ተሾመ ባለፉት ሁለት ዓመታት ውስጥ የነበረውን ከእስከዛሬዎቹ ዓመታት ከነበሩት ጋር አያይዘው ያስረዳሉ። በተለይም በርከት ያሉ የእርሻ ትራክተሮችን ለአርሶ አደሮች የማቅረቡ ሂደት ከእስከዛሬዎቹ የተለየ ስኬት መሆኑን ይገልጻሉ። አሁን ለምሳሌ የግብርናውን ብትመለከት፣ ግብርና በፊት ምርጥ ዘር ከማቅረብ ሌላ ምንም አይነት ስራ አይሰራም ነበር። ምርጥ ዘሩ ራሱ በጊዜና በወቅቱ አይደለም የሚቀርበው። ስለዚህ እዚህ ላይ ምን ለውጥ ተደረገ? ትራክተር ማቅረብ አዲስ ነገር ነው። ከለውጡ በኋላ ክልሉ በሀገርም ደረጃ የሚሆን በክልል ደረጃ ግብርና መለወጥ ወሳኝ ስለሆነ ይሄንን በሚለውጥ መንገድ ተሰርቷል። ስምንት መቶ ትራክተር ማምጣት ማለት ለገበሬው ማድረስ ማለት ከሁለት አመት ውስጥ ብቻ የሚሰራ pero um... ለእርሱ ቢሆን ኑሮ አንድ ማይታሰብ ነው። ዝም ብለን የግብርና ልማት እያልን ነበር በፊት ስናወራ የነበረው ይሄ የግብርና ልማት ከአፍ የዘለሉ ስራዎች አልነበሩም። በተለይ በኦሮሚያ ውስጥ ማለት ነው። ከተቋቋመ ሶስተኛ አመቱን የሞላው የኬኛ የግብርና መሳሪያዎች ማምረቻ ፋብሪካ ገጣጥሞ ከሚያቀርበው በተጨማሪ መንግስት ከውጭ ሀገር በግዢ የሚያመጣቸው ጋር በሚቀጥሉት አመታት ወደ አንድ ሺህ የሚደርሱ ትራክተሮችን ለማስመጣት በሂደት ላይ መሆኑንም ዶክተር ተሾመ ተናግረዋል። ገበሬዎቹ ትራክተሮ ነገሮቹን ከመንግስት የሚያገኙት 30 ከመቶ ቅድሚያ በመክፈል 70 ከመቶውን ደግሞ የብድር አገልግሎቱን በመጠቀም መሆኑንም ኮሚሽነሩ አመልክተዋል። እስከዛሬ ከነበረው የትራክተር አቅርቦት ጋር ሲያነጻጽሩት እንዲህ ይላሉ። እነዚህ ስምንት መቶ የሚሆኑት ባለፈው አመት የገቡ ናቸው። ካሁን ለሚቀጥሉት አመታት ደግሞ ከአንድ ሺህ በላይ ለማምጣት ኦልሬዲ ፕሮሰሶች ተጀምረዋል። ቁጥሮቹን ካየክ ይሄ ስምንት መቶዎቹ ኮምባይነር ሳይጨምር ነው። ኮምባይነሮችም አሉ የመጡ። ስምንት መቶዎቹን አሁን በአንድ አመት ውስጥ ያመጣናቸው ባለፈው አመት ከነበረው ጋር ልታወዳድራቸውም ማችላቸው ነው። በጣም ትልቅ ለውጥ ታየበት ነው። የህዝቡ ፍላጎት ደግሞ ብትመለከት ደግሞ በጣም የሚገርም ነው። ምክንያቱም ሰላሳ ፐርሰንት ነው ብድር፣ ሰላሳ ፐርሰንት ነው ሴቭ እንዲያደርጉ ያደረግናቸው። ሌላውን በብድር ነው እንዲያገ እንዲያገኙ ያደረግናቸውና በቁጥር ራሱ ብትመለከት ሁለት ሺ ማት ሞላለች እስካሁን እስከ ሰላሳ አመት ውስጥ የነበረው አሁን ግን በዚህ ውስጥ ስምንት መቶ አድርገናል። አሁንም ፕሮስ ላይ ያሉ አሉ። የሰላሳ አመቱም በሁለት በሶስት አመት ውስጥ የታየበት ለውጥ ነው ማለት። ዶክተር ተሾመ እንደሚሉት ቀደም ሲል ትራክተሮቹን የማምረት ፕሮጀክት ለሜቴክ ተሰጥቶ የነበረ ሲሆን ምንም ተግባራዊ ሳይደረግ ሙሉ ለሙሉ መክሸፉን ገልጸዋል። ከዚያም ሌላ አንዳንድ ባለሀብቶች በግላቸው ገዝተው ከውጭ እንዲያመጡ የተደረገ ሙከራ ቢኖርም ከቀረጥ ነጻ ያልተደረገ በመሆኑ የገበሬውን ፍላጎት ያሟሉ አልነበሩም ብለዋል ይህ ቀደም ሲል የነበረው መንግስት ይሰጠው የነበረውን ቅድሚያ ትኩረት ያመለክታል ይላሉ ዶክተር ተሾመ አሁን ግን ችግሩን ለመፍታት መንግስት ከሚያደርጋቸው ጥረቶች በተጨማሪ ገበሬዎቹም በግላቸው እንዲሁም ወጣቶችም በማህበር ተደራጅተው ትራክተሮችን በብድር አቅርቦት የሚያገኙበት እድል እንዲመቻች መሆኑንም ገልጸዋል ዶክተር ተሾመ የክልሉን የኢኮኖሚ እድገት ለማፋጠን ከረዱ ለውጦች መካከል በፌዴራልና በክልል ደረጃ ያሉ የገቢ አሰባሰብ እቅዶች እና የበጀት ቀመሮች ክልሉን እንዳይጎዱ በመቀየራቸው መሆኑንም ገልጸዋል። ክልሉ የኢኮኖሚ ነጻነት የሌለው መሆኑን ገልጸው በፊት የነበረው ሁኔታ ግን የሞግዚትነት ነበረ ብለዋል። የገቢ አሰባሰቡ ትክክል የክልሉን ፍላጎትና ጥቅም መሰረት ያደረገ አልነበርም። ለምሳሌ በክልል ደረጃ ያሉ ገቢዎች ክልሉ ሊሰበስባቸው የሚችላቸው በፌዴራል ሲሰበሰቡ የነበረበት ሁኔታ ነው ያለው። ከዛም ውጪ የፌዴራል ድጎማ ቀመር የሚደረግበት ያ የ ቀመር ድጎማውን ብትመለከት ፕሪንስፕሎቹ ትክክል ሆነው ግን የፕሪንስፕሎቹን መሳ መለኪያዎች ቫሪያብል የሚባሉ ኢንዲኬተሮች አሉ። እነዛ ኢንዲኬተሮቹ ክልሉን የሚጎዱ ነበሩ። ስለዚህ እነዛ እንዲስተካከሉ ተደርጎ ክልሉ የሚገባውን የፌዴራል ግራንት በትክክል እንዲያገኝ የተደረገበት ነው ማለት ነው። ከዛ ባለፈ ከለውጥ በኋላ በክልሉ ደረጃ ካየት፣ እንደ አጋጣሚ በፌዴራል መንግስት የአዲስ አበባ ዙሪያ ነው የሚገኘውና የተለያዩ የኢንቨስትመንት ስራዎች በሚሰሩ በት ጊዜ ያ ኢንቨስትመንት ስራው ሰሩ አካባቢውን ያሉትን ማህበረሰብ ማዕከል ያደረገ አልነበረም። አንዳንዴ በጣም በሚገርም ሁኔታ ትራክተርና ዶዘር ካለክ ሄደግ ዝም ብለህ ፈለከውን ነገር የምታረግበት ነው ህዝቡን ማስታወያይበት የናቸዋር ሪሶርሱን ማህበረሰቡን መሰረት ያደረገ አጠቃቀም የሌዝበት በጣም እስታዊ የሆኑ ተፈናቅለው በልማት ምክንያት የት እንደ ደረሱ የማይታወቁ ማህበረሰቦች ያሉበት ነበር እና አሁን ከለውጡ በኋላ እነሱ መልሶ የሚያጋጅ ከዚህ በኋላ የሚመ ጡ ልማቶች ደግሞ ህዝብን ማዕከል ያደረገ ልማት እንዲሆን ሰሩ ስራዎች እና ኮሚሽነሩ በኦሮሚያ ና በፌዴራሉ መንግስት እስከ ዛሬ የነበረው ግንኙነት የሞግዚትነት ነበር ይላሉ። አንዳንድ ነው ቃሉ ምናልባት መጠቀም አስፈላጊ ከሆነ የሞግዚት መንግስት ነበር ማለት ይችላሉ። በፊት ከለውጡ በፊት የነበረው የኦሮሚያ አስተዳደር የህዝቡን ፍላጎት በትክክል የማይናገር ከዛም ባለፈ ደግሞ የፌዴራሊዝም ስርዓቱ የመንግስትን ሶቨርኒቲ

ህዝብን የማስተዳደር የተሰጡ አሳይመንቶች አሉት እና ያንን ፉል ኤክሰርሳይዝ የማያደርግበት የተለያየ ብላክሜል እየተደረገ ፍራስትሬት የሚደረግበት መንግስት ነበር። እና ከአሁን ከዛ በኋላ ግን አሁን የምትመለከታቸው ለክልሉ የሚገጁ ነገሮች መንግስት የሚያስበውን ነገር ከፌዴራል መንግስት ጋር ተነጋግሮ፣ ከሚመለከታቸው አካላቱ ጋር ተነጋግሮ ለህዝቡ የሚሆኑ ነገሮችን በነጻ የሚሰራበት ወቅት ነው። እና ከዛ ጋር በጣም የሚወዳደሩ አይደሉም። በብዙ በእያንዳንዱ ሴክተር፣ በሁሉ ሴክተሮች መሰረታዊ ለውጥ የመጣበት ወቅት ነው ለማለት ይቻላል። በሚኒሶታ ዩኒቨርሲቲ የሚገኙት የኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰ ደግሞ ይህን የተባለውን ነገር ሁሉ ለመስራት የሚያስችል የሰከነ መንግስት አለ ወይ በማለት ይጠይቃሉ። የተባለው የኢኮኖሚ ዞን በየትኛውም ክልል ውስጥ ቢቋቋም እንኳ ህብረተሰቡን የማያሳትፍ እንዲያውም የሚያፈናቅልና በመንግስት ባለቤትነትና ተጠቃሚነት ብቻ የሚሰራ ከሆነም ጥቅም የለውም ይላሉ። አድማጮቻችን የኦሮሚያ ክልላዊ መንግስት የእቅድና የኢኮኖሚ ኮሚሽነር ዶክተር ተሾመ አዱኛ የሰጡን ቀሪ ማብራሪያ በዚህ አላበቃም። የዶክተር በዳሳ ታደሰን አስተያየት ጨምረን በሚቀጥለው ዝግጅታችን ይዘን የምንቀርብ መሆኑን ገልጻለን። ለአሜሪካ ድምጽ ራዲዮ ድርጅ ውሳኔ え